አብዛኛው የቀጠሮ ታሳሪዎች ቅሊንጦ ማረሚያ ቤት እንደሚገኙ ስለሚታወቅ የመለቀቁ ስነ ስርዓት ለመከታተል ገና ከጠዋቱ ሁለት ሰዓት ጀምሮ ቅሊንጦ ማረሚያ ቤት ደርሰን ሁኔታውን ስንከታተል ነበረ። በርካታ መኪኖችና የታሳሪ ቤተሰቦች ይታዩ ነበር። ማን እንደሚፈታ ዝርዝር ስላልታወቀ መደበኛ ጥየቃ፣ ምግብ የሚያደርሱትን ጨምሮ ቤተሰቦች ተኮልኩለው ይታዩ ነበር። በመሃል የመለቀቁ ስነ ስርዓት ቃሊቲ እንደሚካሄድ ወሬ በመሰማቱ በአብዛኛው ባገኘው ትራንስፖርት ወደ ቃሊቲ ማረሚያ ቤት አመራ። በቃሊቲ ማረሚያ ቤት ጋዜጠኞች፣ የታሳሪ ቤተሰቦችና የፖለቲካ ፓርቲ አመራሮች በየጥጋጥጉ ተሰብስበው ሁኔታዎችን ሲከታተሉ ተመልክተናል። በመሃል የዶክተር መረራ ጉዲና ጠበቃ አቶ ወንድሙ ኢብሳ ገብተው ለማጣራት ሲሞክሩ ፖሊሶቹ እርስዎ አሁን አያስፈልጉም፣ ዶክተር መረራ ወደ ቤተሰቦቻቸው ስለሚሄዱ ማግኘት አይችሉም ተብለው እንደተመለሱ ነግረውናል። ከጥቂት ደቂቃዎች በኋላ ፖሊሶች ታሳሪዎቹ በመንግስት መኪና ወደ የቤታቸው ስለሚሸኙ እቤት ሂዱ ብለው ሲያሰናብቱ ሁሉም ሰው ወደ ዶክተር መረራ ቤት ሲያቀናም ተመልክተናል። ለመንግስት ቅርበት ያላቸው የመገናኛ ብዙሀን ግን የስንብት ስነ ስርዓቱ በቅሊንጦ ማረሚያ ቤት መከናወኑን በፎቶግራፍ አስደግፈው ዘግበውታል። መንግስት ቤተሰቦቻቸው አውቀው ዝግጅት እንዲያደርጉ ዝርዝራቸውን አለማሳወቁ ብዙዎችን አበሳጭቷል። ከዶክተር መረራ በስተቀር የሚፈቱ ዝርዝር ባለመታወቁ የሰማያዊ ፓርቲ፣ መኢአድና ኦፌኮ ባለስልጣናትን የደረሳቸው መረጃ ካለ ለማወቅ እስከ 10 ሰዓት አጣርተው እንደሚነግሩን ቢገልጹልንም ዝርዝር ማግኘት እንዳልቻሉ አስረድተውናል። በዕለቱ የእነ አቶ በቀለ ገርባ መለቀቅ አለመለቀቅ አነጋጋሪ ጉዳይ ነበረም። እነ አቶ በቀለ የይቅርታ ተጠቃሚ ቢሆንም እንኳ ችሎት በመዳፈር ስድስት ወር ስለተፈረደባቸው ይህ ችግር እንዴት ሊፈታ እንደሚችል ብዙዎችን ሲያወያይ ተመልክተናል። ዋና ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ በቅርቡ በሰጡት ጋዜጣዊ መግለጫ መንግስት ይፈተናል በሚል ፍርድ ቤት ማወክ ተገቢ አይደለም፣ መንግስት የህግ የበላይነት ማስጠበቅ ለድርድር የሚያቀርበው አይደለም ብለው መግለጻቸው ለዚህ ጥርጣሬ ማጠናከሪያ በመጥቀስ የእነ አቶ በቀለ ጉዳይ ብዙዎችን ሲያሳስብ ታዝበናል። በዚህ ጉዳይ ላይ የግል አስተያየታቸውን እንዲሰጡን ጠበቃ ወንድሙ ኢብሳን አነጋግረናቸው ነበረ። በችሎት መዳፈር የሚሰጥ ፍርድ ይግባኝ የሌለው ቢሆንም መንግስት በዋናው ጉዳይ እንዳደረገ ሁሉ ከእልህ መንፈስ ወጥቶ በሆደ ሰፊነት ጉዳይን ማየት እንዳለበት ተናግሯል። በፍርድ የታሰሩት እነ እስክንድር ነጋን ጨምሮ በርካታ ጋዜጠኞች፣ የፖለቲካ አመራሮችና አባላት መስፈርቱን አሟልተው ይፈቱ ይሁን የሚል ጉዳይ ህዝቡ አሁንም በስጋት የሚከታተለው መሆኑን ታዝበናል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ke Addis Ababa